ሰሞኑን የዓለም የኢኮኖሚ ጉባኤን ባስተናገደችው በስዊትዘርላንድ ዳቮስ የደቡብ አፍሪካ ፕሬዚደንት ሴሪል ራማፎሳ በሰጡት ቃል በፕሬዚደንት ዶናልድ ትራምፕ አስተዳደር ከዩናይትድ ስቴትስ ጋር የሞቀ ግንኙነት ይኖረናል ብለው እንደሚጠብቁ ተናግረዋል። ፕሬዚዳንት ትራምፕ በመደራደር ስምምነት ላይ በመድረስ የተዋጣላቸው ናቸው። እኔም እንደዚያ ነኝ። ስለዚህ አብረን ለመስራት እንችላለን። ይሁን እንጂ ይህንን የእሳቸውን አዎንታዊ አስተያየት የማይጋሩ አሉ። ተንታኞች ፕሪቶሪያ ከሩሲያ ጋር ያላት የቅርብ ግንኙነት፣ በዩክሬን ጦርነት ጉዳይ የምትከተለው ገለልተኛ አቋም፣ በጋዛ ጉዳይ በእስራኤል ላይ በዓለም አቀፍ የወንጀል ፍርድ ቤት የመሰረተችው ክስ በአዲሱ የዩናይትድ ስቴትስ አስተዳደር በመልካም የሚታይ አይሆንም። ብሩክስ ስፔክተር ጆሃንስበርግ የሚኖሩ የቀድሞ የዩናይትድ ስቴትስ ዲፕሎማት ናቸው። ደቡብ አፍሪካ ከሩሲያ፣ ከቻይና፣ ከኢራን እንዲሁም ከዓለም አቀፍ ወንጀል ፍርድ ቤት ጋር ያላት ግንኙነት ባለፈው አስተዳደር የሚታየው የሚያቃቅር አድራጎት ተደርጎ ነበር። በይበልጥ መቀራረብን አዳጋች የሚያደርግ እንጂ መቆራረጥ ደረጃ የሚያደርሱ ተደርጎ አልተወሰደም። በትራምፕ አስተዳደር ግን የውጭ ጉዳይ ሚኒስቴር በጥንቃቄ የሚከታተለው ጉዳይ ስለሚሆን የማይቀር ነው። ደቡብ አፍሪካ ሩሲያንና ቻይናን የሚያቅፈው በማደግ ላይ ያሉ ሀገሮች ማህበር ብሪክስ ከፍተኛ ቦታ ያላት አባል ነች። አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአሁን ቀደም ደቡብ አፍሪካን ከቤጂንግ ጋር ባላት የሞቀ ግንኙነት የተነሳ ነቅፈዋታል። በአቦይ ኬሳ ጆሃንስበርግ የሚገኘው ዊት ዋተርስራንድ ዩኒቨርሲቲ የአፍሪካ ማዕከል የዩናይትድ ስቴትስ ጥናቶች ዳይሬክተር ናቸው። የሚከተለውን አስተያየት ሰጥተዋል። አሁን የመጣው የትራምፕ ቫንስ አስተዳደር ከመጀመሪያው ቅድሚያ ለአሜሪካ የሚል የውጭ ፖሊሲ እንደሚከተል በሚገባ ግልጽ አድርጓል። ስለዚህ ደቡብ አፍሪካ ቅድሚያ ለብሪክስ የሚል ፖሊሲ ብታቀነቅን ከእርሳቸው የውጭ ፖሊሲ ጋር ይጣረሳል፣ ችግር ውስጥም ትገባለች። አንዳንድ ሪፐብሊካኖችም ዩናይትድ ስቴትስ ከደቡብ አፍሪካ ጋር ያላት ግንኙነት ሙሉ ግምገማ እንዲካሄድበት ጠይቀዋል። አንዳንድ ተንታኞች ታዲያ ደቡብ አፍሪካ ከዋሽንግተን የውጭ ፖሊሲ በማፈንገጧ የንግድ ጥቅሞችን መከልከል የመሳሰሉ ቅጣቶች ሊያገኟት እንደሚችሉ ይናገራሉ። ሬይ ሃርትሊ ብሬንት ሀርስት ፋውንዴሽን በተባለ የደቡብ አፍሪካ የጥናት ተቋም የምርምር ዳይሬክተር ናቸው። yeah, i think that uh, this sort of um, the length of the tether that the us will have. United is is <laughs> እሳቸው እንደሚያስረዱት ይህ ዩናይትድ ስቴትስ አፍሪካ ውስጥ ያላትን ተሰሚነት ሊያሳድግላት ይችላል ወይም ደግሞ ወይም ደግሞ እነዚህን ሀገሮች ከዩናይትድ ስቴትስ ጋር መሆናቸውን እየተዉ ወደ ሌሎች አማራጮች እንዲሄዱ ሊገፋፋቸው ይችላል ዩናይትድ ስቴትስ ወሳኝ የሆኑ ማዕድኖችን ከዛምቢያና ከኮንጎ ዲሞክራቲክ ሪፐብሊክ ወደ ምዕራባዊው የአፍሪካ ጠረፍ የሚያጓጉዘው የባቡር መስመር ሎቢቶ ኮሪዶር ፕሮጀክትን መቀጠሏ እንደማይቀር ተንታኞች ይናገራሉ። ሌላው የትረምፕ አስተዳደር ትልቅ እርምጃ ከሶማሊያ ተገንጥላ ራሷን እያስተዳደረች ላለችው ለሶማሌላንድ እውቅና መስጠት ሊሆን ይችላል። ያም ሆነ ይህ ይላሉ፣ በጡረታ ላይ ያሉት የቀድሞ የዩናይትድ ስቴትስ ዲፕሎማት ብሩክስ ስፔክተር። አፍሪካ በትረምፕ አስተዳደር የውጭ ፖሊሲ አጀንዳ ቀዳሚ ስፍራ አይኖራትም። አስ ፋር አስ አፍሪካ ኢዝ ኮንሰርንድ Let's be honest and let's be fair about it. Africa is አፍሪካን በሚመለከት እውነቱን ለመናገር በተጨባጭ ያለውን ሁኔታ ተመርኩዘን የትራምፕ አስተዳደር ትኩረት በሚሰጣቸው ጉዳዮች እና ቦታዎች ሰንጠረዥ ላይ አፍሪካ በጣም ታች ነው የምትሆነው። ማርኮ ሩቢዮ በውጭ ጉዳይ ሚኒስትርነት ዓለም አቀፍ ጉዟቸውን የሚጀምሩት ፓናማን በመጎብኘት እንደሚሆን ተመልክቷል።